መዝናኛ። ጤና ይስጥልን አድማጮቻችን፣ በድጋሚ እንኳን ለ2014 ዓ.ም በሰላም አደረሳችሁ እያል የአዲሱን ዓመት የመጀመሪያውን የመዝናኛ ዝግጅታችንን ይዘን ቀርበናል። እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ከአሮጌው ዓመት አልፎ በአዲስ ሲተካ በተለይ አዳዲስ የአውደ ዓመት የሙዚቃ ስራዎችን ጨምሮ በርካታ ነጠላም ሆኑ የተሟሉ የሙዚቃ አልበሞች ተጠናቀው ለአድማጭ ተመልካቹ መቅረባቸው ይታወቃል። በዚህ ዓመትም በርካታ የሙዚቃ ስራዎች ለአድማጭ ተመልካቾች እየቀረቡ መሆናቸውን እያየን ነው። አድማጮች፣ በዛሬው የመዝናኛ ዝግጅታችን በአይነቱ ለየት ብሎ ከአንድ መቶ በላይ የሙዚቃ ባለሙያዎች የተሳተፉበትና ባለፈው ሐሙስ ጳጉሜ 4 ቀን 2013 ዓም በብሔራዊ ቤተ መንግስት በተመረቀው ስለ ኢትዮጵያ በተሰኘው የሙዚቃ አልበም ላይ ትኩረቱን አድርጓል። አንጋፋና ወጣት ድምፃውያንን ጨምሮ በርካታ የሙዚቃ ባለሙያዎች የተሳተፉበትና በአንድ የሙዚቃ አልበም ውስጥ ምናልባትም በርካታ ዘፈኖችን በማካተት የመጀመሪያው በተነገረለት ስለ ኢትዮጵያ አልበም የሀገር ፍቅር ስሜት የሰላምና መረጋጋት ምኞት፣ እንዲሁም እድገትና ብልጽግናን የሚመኙ ዜማዎች እንደተካተቱበት አዘጋጆቹ ይናገራሉ። አቶ ልዑል ሞገስ አዲስ የተዘጋጀው የስለ ኢትዮጵያ የሙዚቃ አልበም ስራ አስኪያጅ ናቸው። አዲሱ የሙዚቃ አልበም እንዲህ በርካታ የሙዚቃ ባለሙያዎችን በማሳተፍ እንዴት ሊሰራ ቻለ? ከዶች ቨለ የቀረበላቸው ጥያቄ ነበር። ይህን ስለ ኢትዮጵያ የተሰኘውን አልበም ለመስራት ብዙ ጊዜ በስቱዲዮ አካባቢ ላይ የሙዚቃ ቀናባሪዎች በተለያየ ስራ አጋጣሚ በየስቱዲዮ እየተቀጣጠሩ ይገናኛሉ። ሁሌ ስለ ኢትዮጵያ ዲስከስ እናደርግ ነበረ። ኢትዮጵያ ያለችበት ሁኔታ በቀጣይ ምን ቢሆን የሚለውን መልካም ምኞታችንም እርስ በርስ መዋደዱ እንዲመጣ በተለይ ደግሞ በቅርብ ጊዜያት ውስጥ የምናየው የውጭ የውስጥ ተጽዕኖዎች እንደው እነሱ ሁሉ ረግብ ሰላም ሆና ወደ ተሻለች ኢትዮጵያን መናፈቃችን ድቀት እናደርግ ነበር እና በተለይ ከአምዙ ካሳ ስቱዲዮዎች ሙዚቃ አቀናባሪዎች አቤል ጳውሎስ፣ ሚካኤል ሀይሉ፣ ቢልዶ ካሳ፣ ማዘኞ ሳሙኤል፣ አበጋዙ ክብረ ወርቅ ሾታ እና ለምን በሙያችን አንድ ነገር ለምን አናበረክትም? ለምን ስለ ኢትዮጵያ አንድ ነገር አንሰራም? ኢትዮጵያዊነት የሚለው ስሜት ካለፈው ጊዜ አሁን ላይ ትንሽ ተቀዛቀዘ መጥቷል ሰው ላይ ያንን ነገር በኪነ ጥበብ ትልቅ አቅም አለው እና ሌላው ባላየበት መንገድ ኪነ ጥበብ በተሻለ መልኩ መግለጽ ይችላል እና ለምን ያንን ነገር አንሰራም የሚል በተለይ ቀናባሪዎች እና ከተወሰኑ ድምፃውያን ተሰባስበው ይህንን ሀሳብ አነሱ። በሙዚቃ ስራው ላይ ከተሳተፉ አንጋፋ ድምፃውያን መካከል ድምፃዊት ጸደንያ ገብረ ማርቆስ አንዷ ናት። ጸደንያ በሙዚቃ ስራው ላይ እንድትሳተፍ ጥያቄ ሲቀርብላት በደስታ እንደተቀበለች ትናገራለች። እስከዛሬ በርካታ ሀገራዊ የሙዚቃ ስራዎች ላይ እንድትሳተፈች የምትገልጸው ጸደንያ ይሄኛው የጋራ የሙዚቃ ስራ ግን በተሳታፊዎች ብዛት ለየት ይላል። ባይናት በሀገራችን ሙዚቃ ተሰርቷል ወይ ካልከኝ የሀገር ሙዚቃ ከዚህ በፊትም ተሰርቷል ካልከኝ፣ በጣም ትክክል እንዳትክክል፣ እንደ ኢትዮጵያ ሀገር ናች ለሰላም የተሰራት ሀገር ያለ ሁሉ አይመስለኛል በአለም ላይ በጣም ብዙ ነው የተሰራው ሰራው ያው በግል በግልም ቢሆንም ቅሉ ግን ደግሞ ያው እስከ ዛሬም ሰርተናል በሚል ደግሞ ዝም አንልም ግን ደግሞ እንዲህ በግሩፕ እንግዲህ ከመቶ አስር ከመቶ አስር በላይ ሙያተኞች የተሳተፉበት ይሄ አልበም እና እንዲህ በግሩፕ ሆኖ በሙሉ አልበም የመጀመሪያው ጊዜ ይመስለኛል ወደ ሀያ ስምንት ዘፈን የያዘው አልበሙ ሁለት ሲዲ አስራ አራት አስራ አራት ዘፈን እንደዚህ ተሰርቶ አያውቅም። በቃ ለአዲስ ዓመትም መልካም ምኞታችንን የምንገልጽበት ሀገራዊ ሀገራዊ ነክ ነገሮችን ሁሉ የምንሰራለን፣ ግን በህብረት አንድ ላይ የምንሰራበትን አጋጣሚም ስላገኘን ደስ የሚል ነገር ነው። ህብረትም የሚያሳይም ነገር ስለሆነ ፋይዳ ያመጣም ላያመጣም እሱን እንግዲህ በሂደት ነው የምናየው። ግን እኛ እንደ ሙያ ግዴታችን ወይም እንዳለን ሙያ እንደ ሙዚቀኝነታችን በሙዚቃ ላይም እንደመሆናችን። ሀገራዊ ሙዚቃዎችን ሰብሰብ ብለን መስራታችን ደስ የሚል ነገር አለው በሚል ነው ተነሳስተን የሰራ ነው ለአዲስ ዓመትም ስጦታ ይሁን ብለን ነው ሁሉም ሰው በነጻ የሰራ ድምፃውያኑ በሙዚቃ ስራው ምን ምን ሀሳቦችን ገለጹበት ለሚለው ጸደንያ መልሳላት። ያው በሙዚቃችን ገልጸነዋል። እንግዲህ ስሜታችንም ሌላ ሀገር የለንም ያለን አንድ ሀገር ነው። ስለዚህ ወደድንም ጠላንም በህብረት ተስማምተን መኖር ግድ ይላል። በህብረት ሰላም አስፍነን መኖር ግድ ይላል እንደ ሀገር ሀገራችን ከሌሎች አቻ ሀገሮች ጋራ ኮንትሪቢዩት ማድረግ መፎካከር፣ ለዓለም አስተዋጽኦ ማበርከት እንጂ በታች በማህበረሰባዊ ጉዳዮች፣ በግለሰብ ጉዳዮች፣ በማህበረሰብ ጉዳዮች፣ በቤተሰባዊ ጉዳዮች ፋጨትና ደም መፋሰሱ ማብቃት ያለበት ነገር ነው እና የትም ማያስኬድ ነገር ነው። አይተነዋል። በጣም ብዙ መስዋዕት እያስከፈለ ነው ሰው። ያንንም ከግምት ውስጥም በመክተት ነው። ሁላችሁ የኔ ድባብ የኔ ጥላ የኔ ዋርካ የእናት ግርማ ሙሉነትሽ ማይለካ እርምጃሽን ተከትዬ ከፍ ዝቁን ልችልልሽ ዝማሜሽን የሚያቀና ያሰብኩትን ልሰፍርልሽ ውለታሽን ልመልስል የምሰጠው አጣሁልሽ ሀገሬ ሆይ አበድሪ ሀገር ስሆን የምከፍልሽ ሀገሬ ሀገሬ የሚል ይዘት ነው ያለው እና ግጥሞ በጣም ደስ ይለኛል። በተለየ ኮረሱ ላይ ደስ ይላል። እርምጃሽን ተከትዬ ከፍ ዝቁ ልችልልሽ ዝማኔሽን የሚያቀና ያሰብኩትን ልሰፍርልሽ ውለታሽን፣ ልመልስል የምከፍለው አጣሁልሽ ሀገሬ ሆይ አበድሪኝ፣ ሀገር ስሆን የምከፍልሽ ነው ይዘቱና በጣም ደስ የሚል ግጥም የሰራው ሰለሞን ሳለ በሙዚቃ ስራ ውስጥ በቅርቡ ከዚህ ዓለም በሞት የተለየውን አንጋፋውን ድምፃዊ አለማየሁ እሸቴን ጨምሮ በአማርኛና በተለያዩ ብሔር ብሔረሰብ ቋንቋዎች በማቀንቀን የሚታወቁ ድምፃዊያን ተሳታፊ እንደሆኑበት ተነግሯል። ከነዚህ ውስጥ በአፋን ኦሮሞ እና በአማርኛ በማቀንቀን የሚታወቀው ድምፃዊ አቡሽ ዘለቀ ይገኝበታል። ለሀገራዊ ጉዳይ መሰባሰብ እንደሚያስደስተው የሚገልጸው አቡሽ ስለ አባይ የተዘሜውን ጨምሮ በአልበም ውስጥ ከተካተቱ 28 የሙዚቃ ስራዎች ውስጥ ሁለት ዜማዎችን ማበርከቱን ይገልጻል። ወደ ስብስቡም በራሱ ፈቃድ መግባቱን ተናግሯል። ለቀና ነገር ለሀገራዊ ነገር መሰባሰብ መልካም ነው እና በራሴ ፍላጎት ሰው ስራዎችን ከዚህ በፊትም አንደኛውን ከዚህ በፊት የሰራሁት ስራ ነው እና አንደኛውን ደግሞ አጋጣሚ ይህን ስብስብ ሰማው እና ከዛን አወራንበት፣ ከዛን ወደዚህ ስራ ገባን ማለት ነው። በአጠቃላይ ግን ያሰባሰበን ያው የሀገር ፍቅር ነው። አትፈርስም ሀገሬ እኔ እያለው እያለ በአፋን ኦሮሞ ባቀነቀነበት ዜማው ለሀገሩ ያለውን ፍቅር እንደገለጸ የሚናገረው አቡሽ በሙዚቃው ስሜቱን በአግባቡ እንደገለጸ ይናገራል። ብየ ኮ ኢትዮጵያ ፊንዱላ ንዱላ ንዴቢው ዱበቲ አርሚኮ ኢትዮጵያ ፊንዱላ ንዱላ ንዴቢው ዱበቲ ኦሶ ልቡን ጅሩ ኦሶ ጂ ኮ አርጉ እንዲገምቱ እንዲገምቱ እንዲገምቱ Digam mm tu biku en un adalcela. Digam -hmm. tu, digam mm tu, digam -hmm. tu, digam mm tu, digam -hmm. tu biku en un adalcela. Digam tu, digam tu, digam tu, digam tu biku en እንግዲህ አድማጮቻችን በአዲሱ ዓመት በአዲሱ ስለ ኢትዮጵያ አልበም የሙዚቃ ስራ ላይ ያተኩረው የዕለቱ የመዝናኛ ዝግጅታችን በዚሁ ተቋጭቷል። ለአብሮነታችሁ ምስጋናችን ከልብ ነው። በያላጁበት መልካም አዲስ ዓመት ጤና ይስጥልን።

ከፋው አንገቱን አይደፋው ሲከፋት እናቱ አራራራ በልጅነት ፍቅርሽ የሰቀልኩት ሰንደቅ የታቀፍኩት በጄ የደግነት ክብር ስለዘመርኩበት ከሰልፉ ማልጅ ያቆመኝ አድባርሽ የነፃነት ደጄ እሱ ነው እሱ ነው እሱ ነው